በየካቲት 2015 ዓ ም የኦሮሚያ ክልላዊ መንግስት ካቢኔ የምስራቅ ቦረና ዞንን ሀያ አንደኛው የክልሉ ዞን አድርጎ ማዋቀሩን ተከትለው በጎሮዶላ ወረዳ የተነሳው ተቃውሞ ለማህበራዊ አገልግሎቶች መቋረጡ ምክንያት መሆኑ ስትዘገብ ቆይተዋል። የጤናና ሌሎች ማህበራዊ አገልግሎቶች በተወሰነ ደረጃ ባለፈው አመት ቢመለሱም የወረዳው ትምህርት ቤቶች ላለፉት አንድ አመት ያለ አገልግሎት ቆይተው ዘንድሮ ትምህርት መጀመሩን የጎሮዶላ ወረዳ ነዋሪ አቶ በከልቻ በሪሶ ለአሜሪካ ድምፅ ተናግረዋል።

ያው በዚህ አመት የሀገር ሽማግሌዎች ከነዋሪው ጋር ተማክረው የዘንድሮ ትምህርት እንዲጀምር ሆኗል። ያው ባለፈው አመት በጸጥታ ችግር ምክንያት ብዙ ትምህርት ቤቶች ወድመዋል። ተማሪዎች በቂ የመማሪያ ቦታ የሚያገኙ አይመስለኝም። ነገር ግን ከሞላ ጎደል የትምህርት አሰጣጥ ሂደቱ ዘንድሮ ተጀምሯል። የሁለት ልጆች አባት መሆናቸውን የገለጹት አቶ በከልቻ ባለፈው አመት አለ ትምህርት ቆዩ ያሉት ሁለት ልጆቻቸው ዘንድሮ መመዝገባቸውን ገልጸዋል። መንበሩንሳ ባየ ሳኒ የሳኒ ሚደረግ የከሰቱ መንበሩን ሰባ ከሰት ጠርገሙ ብዙ ትምህርት ቤቶች ወድመዋል። በተለይ በገጠሩ አካባቢ ያሉ ትምህርት ቤቶች እንደ ሰራሰር በዳጅዶላ የሚባሉ ትምህርት ቤቶች የተማሪ መማሪያ ክፍልና መቀመጫን ጨምሮ ወድመዋል። አሁን እነሱ በስም እንጂ አሉ ሊባሉ አይችሉም። በወረዳው አለ ባሉት የፀጥታ ችግር ምክንያት ስማቸው እንዲጠቀስ ያልፈለጉ የጎሮዶላ ወረዳ መምህርም የትምህርት ሂደቱ ከዓመት በኋላ መጀመሩን ይናገራሉ። በዚህ ሳምንት በሁሉም ትምህርት ቤቶች የተማሪዎች ምዝገባ ተጀምሮ ነበር። በወረዳ ከተማ ዙሪያ ደግሞ ትምህርትም ተጀምሯል። ነገር ግን በገጠሩ አካባቢ ባሉ ትምህርት ቤቶች ጉዳት ደርሶባቸዋል። ጣሪያቸው፣ መቀመጫዎችና በርካታ ንብረቶች ወድመዋል። በዚህም የመማር ማስተማር ሂደቱ ያልተጀመረባቸው አካባቢዎች አሉ። መምህሩ ላለፈው አንድ ዓመት ትምህርት መቋረጡ በርካታ ተማሪዎችን መጉዳቱን፣ አሁን ደግሞ ከመማሪያ ክፍሎች መፍረስ በተጨማሪ በአካባቢው አለ ያሉት የእጽታ ችግርም ሌላው የትምህርት አሰጣቱ ላይ ጫና እያሳድረ ያለ ችግር መሆኑንም አክለው ተናግረዋል። የጎሮዶላ ወረዳ የትምህርት ጽህፈት ቤት ኃላፊ አቶ ንጉሴ ዋቆ ለአመት ተቋርጦ የነበረው ትምህርት በአገር ሽማግሌዎች እና በአባ ገዳዎች ምክክር መከፈቱን አረጋግጠዋል። መኔን በርኖተ ናኖ ቶርባትሚሸን ቀብና አካና ጎሮ ዶላት ገረ ናኖ መርብሰ ጃተሚ ቶርባ ተ ሰት በሩ በርሲሱ ገሌራ ወረዳችን ወደ ሰባ አምስት የሚሆኑ ትምህርት ቤቶች አሉን። ከዚያ ውስጥ 67 በሚሆኑት የመማር ማስተማር ሂደቱ ተጀምሯል። የተቀሩት ሰባቱ ደግሞ በጸጥታና በመፍረስ ችግር ትምህርት መስጠት ያልጀመሩ ናቸው። የወደሙትን በተመለከተም በወረዳችን ካሉት 49ኙ ትምህርት ቤቶች ሙሉ በሙሉ ወድመዋል። ሕዝቡ በተቻለው መጠን ያሉትን በማሰባሰብ ላይ ነው። ተማሪዎች በእነዚህ ትምህርት ቤቶች ዛፍ ስርና ጥላ ስር ሆነው በመማር ላይ ናቸው። እኛም የሚመለከታቸውን አካላት ድጋፍ እየጠየቅን ነን። አቶ ንጉሴ አክለው በወረዳው ባለው የጸጥታ ችግር ምክንያት የተዘጉ ትምህርት ቤቶች መኖራቸውንም ተናግረዋል። ብዙ ትምህርት ቤቶች የጦር ካምፕ ሆነው ነው ያሉት። ይህን በተመለከተ ከጦር አመራሮች ጋር ተነጋግረን በትምህርት ቤቶቹ ሰፍረው ያሉት የጸጥታ ኃይሎች ወደ ሌላ ተለዋጭ ቦታ እንዲዛወሩ ተግባብተናል። አቶ ንጉሴ ወረዳው በዘንድሮ የትምህርት ዘመን 34,000 ተማሪዎችን ለመመዝገብ አቅደው በእስካሁኑ ወደ 25,000 ተማሪዎች ብቻ መመዝገቡን አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ